የብሔራዊ እንስሳት ጤና ምርምር እና ጥናት ማዕከል አዲስ ያስገነባው ዘመናዊ የተባለለት ላቦራቶሪ ከኢትዮጵያ አልፎ ለጎረቤት የምስራቅ አፍሪካ ሀገሮች አገልግሎት እንደሚያበረክት በመረቃው ስርዓት ላይ ተገልጿል ይህ ከአዲስ አበባ በ30 ኪሎ ሜትር ርቀት በሰበታ የተገነባው ማዕከል ከሚሰጣቸው አገልግሎቶች ወደ ውጪ ለሚላኩ እንስሳት ዝርያን ማሻሻል ድንበር ዘለል የሆነ በሽታዎችን ለመለየት የቅኝት ሥራ በምስራቅ አፍሪካ ኤሽያን ፍሉ የመሳሰሉትን ጥቂቶችን ለመጠቃቀስ ያህል ነው ይህ ተቋም ለእነዚህ አገልግሎቶች ሲዘጋጅ በዓለም አቀፍ ደረጃ ምን ያህል ተቀባይነት አግኝቷል ለሚለው የተቋሙ ዳይሬክተር ዶክተር መስፍን ሳህሌ ያስረዱት በዓለም አቀፍ ደረጃ ተቀባይነት ስላለው አመኔታል። ከኛ የሚወጣውን የላቦራቶሪ አገልግሎት ተቀባይነቱን ይጨምሯል ና ያ ጠቀሜታው ከፍተኛ ነው ኢንተርናሽናል ሪፍራንስ ላቦራቶሪዎች አብዛኛውን ከኢንተርናሽናል ኦርጋናይዜሽን ባጀት የሚያገኙት ይሄ የበለጠ በምስራቅ አፍሪካ ያለውን ላቦራቶሪው ደረጃ ከፍ ስለሚያደርገው በተለያዩ ፕሮጀክቶች ሁሉ ሰርተን የእንስሳት በሽታዎችን ለመቆጣጠር የሚያስችል ስራ ብንጠይቅ ባጀት የማገኘታችን እድል ከፍተኛ ካለ አንጻር። ሌላው በሀገር ውስጥ ያሉትን በሽታዎች ይሄ ሴንተር ኦፍ ኤክሰለንስ እዚህ መፍጠር ማለት ያለውን የበሽታ ስርጭት ለማወቅ የሚያስችል ና የተለያዩ የመቆጣጠሪያ ስልቶችን ቀይሶ በሽታዎችን ለመከታተል ለመቆጣጠር፣ እንደገና ደግሞ ከጎረቤት ሀገሮች ሊገቡ ይችላሉ ተብሎ ስጋት የሆኑ ለእኛ ስጋት የሆኑ በሽታዎችን ለመቆጣጠር የምንችልበት ሁኔታ አለ ይህ ከሆነ ዘንዳ የአርብቶ አደሩን አካባቢዎች በምን አይነት መልኩ ታዳርሳላችሁ? ከውጭ ሀገርም በተለይ የአረቡ ዓለም ከብቶች በበሽታ ተጠቅተዋል የሚል ስሞታ አልፎ አልፎ ይቀርባል። ለሚባለውስ ሌሎች በሽታዎችን ከመቆጣጠር አንፃር በአገር አቀፍ ደረጃ የተቀየሱ ስራዎች አሉ ለምሳሌ በ አርብቶ አደር አካባቢ የበጎችና ፍየሎች ደስታ መሰል በሽታ አለ። ፒፒአር ነው የሚባለው እና ይሄንን በሽታ ለመቆጣጠር ይሄኛው ማዕከል ከፍተኛውን ሚና ነው የሚጫወተው። በሽታውን በመመርመር በአሰሳ በቅኝት ስርጭቱን በማወቅ እንደገና ኮንትሮል ሲደረግ በክትባት ነው ክትባቱ ምን ያህል ኢፌክቲቭሊ ሰርቷል አልሰራም የሚለውን የመድህን ጥናት በማድረግ እዚህ ነው የምንሰራው። ይህም ከፍተኛ አቅምንና በጠቅላላው በእንስሳት ጤና ዙሪያ ባሉ በሽታዎች ላይ ይህ ማዕከል በምርመራ በአሰሳ በቅኝት በቁጥጥር በሽታዎችን በመከላከል ስራ ላይ እና ከዚህም አልፎ ደግሞ በምስራቅ አፍሪካ ላሉ ሀገሮች ድጋፍ በመስጠት ባለፈው ጊዜ በተለይ በምስራቅ አፍሪካ ከ11 ሀገሮች የመጡ ለ24 ሰልጣኞች ለአምስት ወር የአቅም ግንባታ ስራ ለመስራት ስልጠና ሰጥተናል ባለሙያዋ በምርምር ላይ ሳሉ ያጋጠሙኝ ዶክተር ረዲኤት በላይነህ፣ እዚህ ክፍል ውስጥ እንግዲህ የምናከናውለው ተግባር ከተለያዩ አካባቢዎች ላይ የሚመጡትን ሳምፕሎች በመቀበል አርኤንኤና ዲኤንኤውን ብቻ በማውጣት እና ሚሊየን ኮፒ አንፍልባይ በማድረግ የበሽታውን ትክክለኛውን ኢንፎርሜሽን እና ትክክለኛውን ባህሪ ለማንጸባረቅ የምናደርገው ዲያግኖስቲክ ሜተር ነው። ድጋፍ በማድረግ ከሚተባበረው በዓለም የምግብ እና የእርሻ ድርጅት በኤፍኤኦ በኩል ዶክተር ሀሰን አሊ በበኩላቸው ስለተቋሙ የኤፍኦ የቴክኒካል ድጋፍ ይህንን ላቦራቶሪ አሁን ላገኘው አክሬዲቴሽን አድርሶታል ብለን እናምናለን። ስለዚህ ያደረግነው ነገር ትንሽ ቢሆንም በቀጣይ የተቻለውን ያህል ለማጠናከርና ወደ ትልቅ ደረጃ እንዲደርስ ለማድረግ የምንችለውን ሁሉን ለማድረግ ዝግጁ ነን። ጌታቸው ተዳይ ለጊዮርጊስ ለዶቼ ቬለ ራዲዮ ከአዲስ አበባ።